የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የኮቪድ-19ን ክትባት በተመለከተ አዲስ ሀገራዊ ግብ ይፋ አድርገዋል። ፕሬዚደንቱ ሰባ ከመቶው የሀገሪቱ ዜጎች በጎርጎሮሳውያኑ አቆጣጠር ሐምሌ አራት ቀን ከሚከበረው የሀገሪቱ የነጻነት በዓል በፊት እንዲከተቡ ጥሪ አቅርበዋል። የአሶሺየትድ ፕሬስ ዘገባን ሀብታሙ ስዩም ያቀርብልናል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በቀጣዮቹ ሁለት ወራት ሰባ በመቶ የሚሆኑ የሀገሪቱ አዋቂ ዜጎች ቢያንስ አንድ ጊዜ እንዲከተቡ ለማድረግ እቅድ ይዘዋል። ትናንት በዋይት ሀውስ ባሰሙት ንግግር ላይ ባይደን ተጨማሪ ዜጎች እንዲከተቡ ያስቀመጡትን ግብ ይፋ አድርገዋል። ግባችን በጎረጎሳውያኑ አቆጣጠር ከሐምሌ አራት በፊት ሰባ በመቶ የሚሆኑት አዋቂ አሜሪካውያን ቢያንስ አንድ ጊዜ እንዲከተቡ፣ መቶ ስልሳ ሚሊየን አሜሪካውያን ደግሞ ሙሉ ክትባት እንዲያገኙ ነው። በመጪው 60 ቀናት ውስጥ ወደ አንድ መቶ ሚሊዮን የሚጠጉ አሜሪካውያን ለተወሰኑት ለመጀመሪያው ጊዜ ለሌሎች ደግሞ ለሁለተኛ ጊዜ ክትባት ይሰጣል ማለት ነው። እርግጥ ነው አሜሪካውያን ከሐምሌ አራት በኋላ መከተብ ይችላሉ። ነገር ግን ማንም ቢሆን እስከዚያ መጠበቅ የለበትም። ከቀኑ በፊት ቢያንስ አንድ ጊዜ በመክተብ የሰባ በመቶ ግባችንን ለማሳካት እንሞክራለን። ከዚህ በተጨማሪ ባይደን የምግብና መድኃኒት አስተዳደር ተቋም ከፈቀደ ዕድሜያቸው ከ12 እስከ 15 ለሚሆኑ ተማሪዎች ሁለት ዙር የፋይዘር ክትባት በአስቸኳይ ለመስጠት መንግሥታቸው ዝግጁ መሆኑን አስታውቀዋል። ይህ ፈቃድ እስከሚቀጥለው ሳምንት ድረስ እንደሚገኝ ይጠበቃል። በተያያዘ ዜና ፋይዘር የተሰኘው የክትባት አምራች ተቋም ከሁለት እስከ አስራ ሁለት ዓመት ዕድሜ ያላቸው ሕፃናትን መከተብ ይችል ዘንድ የድንገተኛ አገልግሎት ፈቃድ ለማግኘት የምግብና መድኃኒት አስተዳደርን እንደሚጠይቅ በትናንትናው ዕለት አስታውቋል።